ጠቅላይ ሚኒስትር አብይ አሕመድ ወጣቶች በሰላማዊ መንገድ እንዲታገሉ ጥሪ አድርገዋል። ጠቅላይ ሚኒስትሩ ትላንት በኦሮሚያ ደምቢዶሎ ከተማ የአስፋልት መንገድ ግንባታ ባስጀመሩበት ወቅት ባደረጉት ንግግር በመጪው ምርጫ ሕዝቡ ይሆነኛል ያለውን የፖለቲካ ድርጅት በመምረጥ እንዲሳተፍም ጥሪ አድርገዋል። ጠቅላይ ሚኒስትሩ የተጠናቀቀውን የሻምቡ ባኮ አስፋልት መንገድ መርቀዋል። ነኮር መልካ ዝርዝር ዘገባውን ልኳል። ጠቅላይ ሚኒስትር አብይ አሕመድ በአንድ ቀን የምዕራብ ኦሮሚያ ጉዟቸው ሶስት ዞኖች ውስጥ ተገኝተዋል። ትናንት ከቀትር በኋላ የተገኙባትና የአምቦ ጉደርና ሸነንሰዮ የአስፋልት መንገድ ፕሮጀክት ግንባታ ያስጀምሩባትን አምቦን ከኒውዮርክ ጋር አመሳስለዋታል። አምቦን ኑፍ ኒውዮርክ ተይነፍ ኢስኒቪስ ኒውዮርክ አምቦ ለእኛ ብቻ ኒውዮርክ ሆኖ አይቀርም፣ ለእናንተም ኒውዮርክ እንዲሆን መሰረተ ልማቶችን ሰርተን መታችሁ የምትዝናኑበት ታሪክ የምትማሩበትና የትግል ታሪካችንን እንድታውቁ አምቦን እንገነባለን። አምቦን እንለውጣለን። እንደ ስሟም ኒውዮርክ እናደርጋታለን። አከበቃሽ ኒውዮርክ ወደ አምቦ ከመሄዳቸው በፊት ረፋድ ላይ ምክትል ጠቅላይ ሚኒስትሩን ጨምሮ ከከፍተኛ ባለስልጣኖቻቸው ጋር ሆሮ ጉዱሩ ወለጋ ዞን ሻምቡ ከተማ በሄሊኮፕተር የገቡት ጠቅላይ ሚኒስትር አብይ የሻምቡ ባኮን ስልሳ ኪሎ ሜትር የአስፋልት ኮንክሪት መንገድ መርቀው የሻምቡ አገምሳን የዘጠና አምስት ኪሎ ሜትር መንገድ ግንባታንም አስጀምረዋል። በአራት ወራት ጊዜ ውስጥ ይካሄዳል በተባለው ምርጫ ህዝቡ እንዲሳተፍና ይሆነኛል የሚለውን እንዲመርጥ ጠይቀዋል። ጠቅላይ ሚኒስትሩ ዋይ ፍለኖ አባ በርባደ ፍለዳ ከኖቲ በርባን ነው ነምኒ ብራ እስቲ ፌዮ ሶንታን ፌዲ ጌሰኒ ምርጫን በተመለከተ የፈለጋችሁትን ምረጡ። እኛ የምንፈልገው ሌላ ሰው ተጽዕኖ አድርጎባችሁ ሳይሆን በራሳችሁ ፍላጎት ዲሞክራሲያዊ በሆነ መንገድ አስባችሁበት አገናዝባችሁ የፈለጋችሁትን ከመረጣችሁ ያለኛ ድላችን ነው። ካልመረጣችሁን መብራት አታገኙም መንገድ አንሰራም የሚል እምነት የለንም። እኛ የምንፈልገው የኦሮሞ ህዝብ በራሱ ውሳኔ መምረጥ እንዲችል ነው። የፈለጋችሁትን ሰው መምረጥ መብታችሁ ነው። ከመረጣችሁን በታማኝነት ልናገለግላችሁ፣ ካልመረጣችሁን ደግሞ የመረጣችሁትን አቅፈን ስመን ልንሰጠው ዝግጁ ነን። ወይ ሁለቹ ባተን አባስን ፍለተን ሐመኔ ኡንገኔ እትላችሁ ቆባል። ጠቅላይ ሚኒስትሩ ትናንት ጠዋት ተገኝተው የደንቢ ዶሎ ሙጊ ዶላ ጋምቤላን የ51 ኪሎ ሜትር አስፋልት ኮንክሪት መንገድ ግንባታ ባስጀምሩባት የቄለም ወለጋዋ ደንቢ ዶሎ ህዝቡ የአካባቢውን ሰላምና ጸጥታ እንዲጠበቅ ጥሪ አቅርበዋል። ለወጣቶችም መልእክት አስተላልፈዋል። ኤርጋንደር ከጎታ አምዳም ሱፐርባክ ያዳ ጅራችሁን ይመላ ኦሮሞን በላ። ለወጣቶች የማስተላለፈው መልእክት በእኛ መካከል የሀሳብ ትግል ሊኖር ይችላል። የኦሮሞ ህዝብ ሰፊ ነው፣ ብዙ ሀሳብ ሊያመነጭ ይችላል። ኦሮሞ ኦሮሞን ሲታገል ልማት እንዳይሰራ በማድረግ ልንጎዳ እንችላለን። ልማት ይሰራ፣ የሀገራችንም ሰላም ይጠበቅ፣ ህዝቡ በሰላም ወጥቶ በሰላም ይግባ። የቀረውን ነገር በሰላማዊ መንገድ የእርስ በርሳችን ሀሳብን እየተረዳዳን ህዝባችን እንዲረዳን ማድረግ እንችላለን። መገዳደል፣ መገፋፋት እንዲሁም እርስ በርስ በመቀናናታችን ኦሮሞና ኦሮሚያን ከመጉዳት ውጭ አዲስ ድል ስለማያስገኝልን መረጋጋት በጣም ወሳኝ ነው ብለዋል። ከደምቢዶሎ ተወላጁ ሰለሞን ደነቀ ዘፈኖች አንዱን በጥቂቱ ያንጎራጎሩት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ወለጋ የታዋቂዎች እና የአገር ባለውለታዎች አካባቢ እንደሆነ አስታውሰዋል። በሌላ በኩል በሁለት ዓመታት ውስጥ በምዕራብ ኦሮሚያ 17 የሚሆኑ የመንገድ ስራዎች መጀመራቸውን የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲስ አመልክተዋል። የደንቢዶሎ ከተማ ነዋሪው አቶ ለሚ በሽር የዕለቱን ክንዋኔዎች አስመልክቶ እንዲህ ብለዋል። ያስጀመሩ አስፋልቱ ነው። አስፋልቱ ጥሩ ነው ብለንም ደንቢዶሎን ብትሆን አስፋልት ለብዙ አመት ትመኝ የነበረው ነገር ነው። ለአስፋልት አስፈላጊ ነገር ነው ለማንኛውም ሀገር። ማለት ግን ምንድን ነው የሚቀድመው? ስለ ሰላም ነው፣ ስለ ጸጥታ። ለምሳሌ አሁን ሚዲያ ላይ የምትሰማ እንደዚህም ከሰው የምትሰማ ምን አብሮ ሮሚያ ከተባለ የሚወራው ስለ ሽብር ለዶሮ የማይመች ነገር ነው። በደፈናው የሚወራ ነገር መፍትሄ ያመጣም። እነሱ አሁን አስፋልቱን ያዘምሩ ማዘምር የነበረባቸው እርቅ ነው፣ ሰላም ነው። የሰላም ጉዳይ የመንግስት ጉዳይ ብቻ ነው ህብረተሰቡ የሚመለከተው አካል ስለዚህ ጉዳይ መወያየት አይችልም? ማንንም ይመለከታል። ህዝብም ቢሆን መንግስትም ቢሆን ተቃላ ፓርቲ ቢሆን ይመለከታቸዋል። ሉን እኛን መንግስት አጥፍቻለሁ ብሎ ይቅርታ ከጠየቀ ሌላ አካል የሚያጠፋው ይቅርታ ጠይቆ ህዝብ ፊት ለፊት ማለት ነው። ተጎጂ ነው ከሁለቱም መካል ነጻ ነው። ተጎጂ ስለሆነ እዚህ ሰላም ይቅደም፣ ልማት ይቀጥል፣ ደስ ይለናል። ለምን ልማትን የምንጠላ ማንም አላል። የጉደር ከተማ ነዋሪው አቶ ለሊሳ እጀታም አስተያየት አላቸው። የጠፋ አይን ነው የበራው። በፖለቲካም ሆነ በምጣኔ ሀብት እንዲሁም በሌሎችም ነገሮች አይናችን ጠፍቶ ነበር። አሁን ደግሞ አይናችን እንዲበራ እየታጠበ ስለሆነ የመንገዱ ግንባታ መጀመር ደስ ብሎኛል። እኔ ሩቅ ካለው ወንድሜና ሌሎችም ወዳጅ ዘመዶቼ ጋር የምገናኘው መንገድ ሲኖር ነው። በትኩረት ሊሰራ ይገባል ላለው እጅ ለእጅ መያያዝና መግባባትን ያስፈልጋል ብለዋል። በምዕራብ ኦሮሚያ በርካታ ስፍራዎች መንግስት ኦነግ ሸኔ ብሎ የሚጠራቸው ራሳቸውን የኦሮሞ ነፃነት ሸማቂዎች የሚሉ ታጣቂዎች አደጋዎችን ሲጥሉ እንደቆዩ መንግስት ቢገልጽም እነሱ ግን በተደጋጋሚ አስተባብለዋል። ከመንግስት ኃይሎች ጋርም ግጭቶችና ውጊያዎች ሲያካሄዱ እንደነበር ይታወቃል። ሸማቂዎቹ እጅ እየሰጡና እርምጃ እየተወሰደባቸው ነው በማለት መንግስት በተደጋጋሚ መግለጫ ቢያወጣም የአካባቢው ነዋሪዎች ከስጋት ነፃ አለመሆናቸውን ሲገልጹ ቆይተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ